እዚህ ሐኪም ቤት ውስጥ ስለ ሕክምና የሚያውቁ ሰዎች አሉ? አዎ ሞልተዋል። ባለቤትህ የግል ሀብት አላት? እንዴታ! በተለይ አሜሪካ ውስጥ ሞልቷታል። መንፈሳዊ ትምህርት ለመማር የሚፈልጉ ሰዎች አሉ? አዎ ሞልተዋል። ኢሚሲዮን ትምህርት ቤት ማስተማር የሚፈልጉ አስተማሪዎች እዚህ ከተማ ውስጥ ይገኛሉ? አዎን ሞልተዋል። የትምህርት ሚኒስቴር ብዙ ስኮላርሽፕ አለው? አዎ፣ ሞልቶታል። ቡና ቤቱ ውስጥ ብዙ ሰው አለ? አዎ፣ ሞልቷል። የጂኦግራፊና የታሪክ ትምህርት የተማሩ ኢትዮጵያውያን አሉ? አዎ፣ ሞልተዋል። ስነ ጥበብ ትምህርት ቤት ውስጥ ፖለቲክ ፖለቲክና ፍልስፍና የሚማሩ ተማሪዎች ሞልተዋል። የለም፣ እነዚህን ትምህርቶች እዚህ ትምህርት ቤት ውስጥ አያስተምሩም። ከኢትዮጵያ የመጡ ሰዎች ታውቃለህ? አዎ ዋሽንግተን ውስጥ ሞልተዋል በሚመጣው ሳምንት ብዙ ወጪ ታደርጋለህ ወጪ የማደርግበት ብዙ ምክንያት ሞልቶኛል ቤትህን ስትሰራ የሚያግዙ ጓደኞች አሉህ አዎ ሞልቶኛል። በዚህ ከተማ ውስጥ ከሚኖሩት ሰዎች መካከል በፖሊስ የሚጠረጠሩ አሉ? አዎ ሞልተዋል። ዛሬ ከሰዓት በኋላ ምን ታደርጋለህ? ቀጠሮ ሞልቶኛል። እናንተ መንደር ቀበሮ ሞልቷል? ጥንት ነበር እንጂ አሁን አንድም አይገኝም። የሚሸጥ ፍየል አለህ? አዎ ሞልቶኛል። አባትህ ብዙ ከብት አላቸው? አዎ ሞልቷቸዋል። ኢትዮጵያ ውስጥ ብዙ አይነት ከብት አለ? አዎ ሞልቷል። በከተማው አጠገብ የምታደን አውሬ አለ? አዎ ለስጋ የሚሆኑ አውሬዎች ሞልተዋል። እናንተ ጠቅላይ ግዛቶች ውስጥ ትልልቅ ተራራዎች ይገኛሉ? አዎ፣ ሞልተዋል። ሲኒማ ቤት ማቋቋም የሚፈልጉ ሰዎች ታውቃለህ። ሲኒማ ቤት ለማቋቋም የሚፈልጉ ሰዎች ሞልተዋል። አስተማሪ መሆን የሚፈልጉ ሰዎች አሉ። አዎ፣ ብዙ ጉልማሶች ሞልተዋል። በዚህ ወር ውስጥ ወደ አዲስ አበባ የሚሄዱ ሰዎች አሉ? አዎ እኛም መስሪያ ቤት ውስጥ ሞልተዋል። ከልጆችህ መካከል ሕክምና መማር የሚፈልግ ማን ነው? ትልቁ ልጄ ነው። የትኛው የሚስዮን ሆስፒታል ሐኪሞች አሉት? አዲሱ የሚስዮን ሆስፒታል ሐኪሞች ሞልቶታል። ፖለቲክ የሚማሩ ብዙ ኢትዮጵያውያን አሉ? አዎ ሞልተዋል። ኢትዮጵያን ሄደው ያዩ ብዙ አሜሪካውያን አሉ? አዎ በየከተማ ሞልተዋል።